በጠላትነት ተፈራርጀው አውዳሚ ጦርነትን በማካሄድ በታሪክ የሚታወቁት ጀርመንና ፈረንሳይ በአውሮፓ ህብረት ተጣምረው አንድ ላይ መቆማቸውና መተባበራቸው የህብረቱ ዋና ስኬት በመሆን የሚጠቀስ ሲሆን ህብረቱ አሁን ከደረሰበት ደረጃ ለመድረስም የሁለቱ አገሮች ሚና ወሳኝ ሆኖ ቆይቷል። የዛሬ 26 ዓመት የጀርመኑ ቻንስለር ሄልሙት ኩልና የፈረንሳዊ ፕሬዝዳንት ፍራንሲስ ሜትሮን ለአውሮፓ ፓርላማ በጋራ ንግግር ካደረጉ ወዲህ የትናንቱ የቻንስለር ሜርክልና የፕሬዝዳንት ኦላንድ ንግግር የመጀመሪያው ነው። የሁለቱ አገር መሪዎች በተለይ በአሁኑ ወቅት አውሮፓ በተለያዩ ችግሮች በተወጠረበት ጊዜ አንድ ላይና በጋራ ንግግር ማድረጋቸው የህብረቱን መርሆች ለማክበርና የአንድነት ጉዞውንም አጠናክሮ ለመቀጠል ያላቸውን ቁርጠኝነት የሚያሳይ ነው በማለት በተለይ የህብረቱ ፕሮጀክቶች አፍቃሪዎች አወድሰውታል። ሁለቱም መሪዎች በንግግሮቻቸው አውሮፓ ከኢሮም ሆነ ከስደተኞች ቀውስ ሊወጣ የሚችለው አባል አገሮች ህብረታቸውን በማጠናከርና በተቀናጀ ሁኔታ አንድ ላይ በመስራት ብቻ መሆኑን አስገንዝበዋል። ፕሬዚደንት ኦላንድ አንዳንድ አገሮች የተፈጠሩትን ችግሮች ሰበብ እያደረጉ ደንበርን ለማጠር መሞከራቸው ትልቅ ስህተት መሆኑንም አስገንዝበዋል። የህዝቦችን በነፃ የመዘዋወር መብት ጥያቄ ውስጥ ማስገባት ወደ ድንበር ቁጥጥር መመለስ ትልቅ ስህተት ነው፣ በማለትም አሁን ያለውን ጫና የሸንገንን ውል ላለማክበር ሰበብ አድርጎ መውሰድም ሌላ ስህተት መሆኑን አስታውቀዋል። ቻንስለር ሜርከል በንግግራቸው በተለየ ስደተኞችን ችግር የበለጠ ትኩረት የሰጡት ሲሆን ስደተኞች መጀመሪያ በደረሱባቸው ሀገሮች ተገን እንዲጠይቁ የሚጠይቀው የደብሊን ስምምነት አሁን እየሰራ ባለመሆኑ አባል ሀገሮች ስደተኞችን በመከፋፈል በተወሰኑ ሀገሮች ያለውን ጫና እንዲጋሩ ጠይቀዋል። የህብረቱን የጋራ የስደተኞች ፖሊሲ አስፈላጊነትም አውስተው አንድ ላይ ስንሆን ብቻ ነው ህብረቱን ለማጠናከር ወደፊት የሚጠብቁንን በርካታ ስራዎች በስኬት ልናጠናቀቅ የምንችለው በማለት አባል ሀገሮች ዘላቂ ጥቅማቸውና እድገታቸው ከህብረቱ እድገትና ከመርሆዎቹ ስኬት ጋር የተያያዙ መሆናቸውን ሊያጠኑ እንደሚገባቸው አሳስበዋል። ፕሬዚዳንት ኦላንድ ህብረቱ ጠንካራ የውጭና የመከላከያ ፖሊሲ ሊኖረው የሚገባ መሆኑንም አስገንዝበዋል። ሁለቱ መሪዎች በንግግሮቻቸው የአብዛኛዎቹን የምክር ቤት አባላት ድጋፍ ያገኙና ሙገሳም የተቸራቸው ቢሆንም ከቀኝና ግራ ፓርቲዎች የተወከሉ አንዳንድ የምክር ቤት አባላት ግን ሁለቱንም ክፉኛ ተችተዋቸዋል። ቻንስለር ሜርከል በርሊን ሆነው ብራስልስን ይዘውራሉ፣ የቁጠባ ፖሊሲ ተግባራዊ እንዲሆን ይጫናሉ በመባል የተተቹ ሲሆን ፕሬዚዳንት ኦላንድ ደግሞ የቻንስለሯ ተቀጥላና የጀርመን ፖሊሲ አራማጅ ተብለው በፈረንሳይ ብሔረተኞች ተብጠልጥለዋል። የእንግሊዙ ጸረ አውሮፓ ህብረት ፓርቲ ተወካይ ሚስተር ኒሄል ፋራጅ በበኩላቸው ሁለቱ መሪዎች የሚያወሱት አውሮፓ ያለቀለት መሆኑን የተከፋፈለ፣ የማይስማማ አውሮፓ ነው ያለው ብስጭትና ተቃውሞ የሚሰማበት ነው፣ በማለት የህብረቱ ሁሉና በቅርቡ በሚደረገው የእንግሊዝ ህዝበ ውሳኔ ያልቅለታል እስከ ማለትም ደርሰዋል። የአውሮፓ ፓርላማ በአብዛኛው የቻንስለር ሜርከል የመሃል ቀኝና የፕሬዚዳንት ኦላንድ መሃል ግራ ፓርቲዎች በሚገኙባቸው የፖለቲካ ቡድኖች አባላት የተሞላ ሲሆን የሊበራል ቡድን አባላትም ሁለቱ መሪዎች ያነሷቸውን የአንድነትና የትብብር ጥያቄዎች አጥብቀው የሚደግፉ ናቸው። ገበያው ንጉሴ ለዶቼ ቬለ ራዲዮ ብራስልስ